በየመን የድርጅቱ ሚዲያና ኮሚኒኬሽን መኮንን ሚስተር ሳባ ማላሚ ከሰነ አለዶች ብለን እንደገለጹት ስደተኞቹ የተጓዙት ደቡብ የመን በምትገኘው ኤደን ከተማ በኩል ነው። ስደተኞቹ ወደ ኢትዮጵያ ከመግባታቸው በፊትም ጅቡቲ የሚገኘው የድርጅቱ ቡድን ለተመላሽ ስደተኞቹ ትብብር ማድረጉን ኃላፊው አመልክተዋል። ቀደም ሲል ስደተኞች በምዕራብ የሀገሪቱ ክፍል በሚገኘው ሆዲዳህ በተባለው ወደብ በኩል ይጓዙ የነበረ ሲሆን በኤደን በኩል ሲጓጓዙ እነዚህ የመጀመሪያዎቹ መሆናቸው ተገልጿል። ጉዘው የተከናወነው ስደተኞቹ ባቀረቡት ጥያቄ መሰረት መሆኑንም ኃላፊው አመልክተዋል። ለመመለስ ጥያቄውን አቀረቡ። ታውቃላችሁ ሰዎች በፈቃደኝነት የሚመለሱበት የአይኦኤም መርሃ ግብር አለን። ስለዚህ ስደተኞቹ ወደ አይኦኤም ከመጡና ወደ ሀገራቸው ለመመለስ ከጠየቁ እንረዳቸዋለን። ስደተኞችን በግዳጅ መመለስ የመንግስት ጉዳይ ነው። እኛ ደግሞ የሰብአዊ እርዳታ ድርጅት ነን። ስለዚህ ስደተኞችን የመመለሱ ነገር በፈቃደኝነት ነው መሆን ያለ ጉዞውን የተሳካ ለማድረግ ግን ለመመለስ ፈቃደኛ መሆናቸውንና አይኦኤም እንዲረዳቸው መፈለጋቸውን የሚገልጽ ሰነድ ላይ መፈረም አለባቸው። አብዛኞቹ የኢኮኖሚ ስደተኞች መሆናቸውን የተናገሩት ሚስተር ሳባ አንዳንዶቹ የመን የኖሩ ሲሆን ሌሎቹ ደግሞ የተሻለ ስራና ኑሮ ፍለጋ ወደ ሳውዲ አረቢያ፣ የተባበሩት አረብ ኤሜሬትስና ኦማንን ወደ መሳሰሉ የባህረ ሰላጤ ሀገራት ለመሻገር በመጠባበቅ ላይ የነበሩ ናቸውም ብለዋል። ተመላሾቹ በችግር ላይ ይገኙ የነበሩ በመሆናቸውም ለጉዞ የሚያስፈልጋቸውን ነገሮች ከድርጅቱ ማግኘታቸውን ኃላፊው አብራርተዋል። ጉዞ ከመጀመራቸው በፊትና በኋላ እንዲሁም ሲደርሱ ምግብና የመድኃኒት እርዳታ ብቻ ሳይሆን የምናቀርብላቸው የህክምና አገልግሎትና የጤንነት ምርመራም እናደርግላቸዋለን። ይህ የተባበሩት መንግስታት የሰብአዊ እርዳታ እንቅስቃሴ ነው። ደረጃውን ባሟላ ሁኔታ ደህንነታቸው ተጠብቆ መጓዝ አለባቸው። ምግብ መቅረብ አለበት። ውሃ መቅረብ አለበት። በተሟላ ሁኔታ መጓዝ አለባቸው። ቢ ቨሪ ጉድ ኮንዲሽን በትናንትናው እለትም ስደተኞቹ ወደ ኢትዮጵያ መግባታቸውን የዓለም አቀፉ የስደተኞች ድርጅት የኢትዮጵያ ቃል አቀባይ አቶ አለማየሁ ሳይፈ ስላሴ ለዶይቼ ቬለ አረጋግጠዋል። እነዚህን ጨምሮ በጎርጎረሳውያኑ ሚያዝያ ወር ብቻ ከመቶ በላይ ኢትዮጵያውያን ከየመን መመለሳቸውንም አስረድተዋል። ባለፈው ሳምንትም የገቧሉ፣ ከዛ በፊትም ያሉት ሳምንታት ሁሉ የገቧሉ መደዳውና በጠቅላላው በድምሩ መቶ አስራ ሶስት ናቸው። እንግዲህ ኢትዮጵያውያን ከየመን ፓርቲኩላር ተመልሰው ወደ ኢትዮጵያ የገቡት በኤፕሪል ወር ብቻ። ከአሁን በፊትም ያው የሚመጡትን ሰዎች ዝርዝር ስናይ በብዛት ወንዶች ናቸው የሚመሉ እና አሁንም ያለው ኬዝ እሱኑ ነው የሚያሳየው። ሴቶች ያሉት ወደ ሀያ ስምንት የሚሆኑ ናቸው። እንዳቶ አለማየሁ ካለፈው ጥር እስከ ሚያዝያ 2010 ዓ ም ድረስ 837 ኢትዮጵያውያን ስደተኞች ከተለያዩ የአፍሪካ ሀገሮችና ከየመን የተመለሱ ሲሆን፣ በአጠቃላይ ሳውዲ አረቢያ ኢትዮጵያውያን ስደተኞችን መመለስ ከጀመረች ካለፈው ጥቅምት ወዲህ ከተለያዩ ሀገራት ከ150,000 የሚበልጡ ኢትዮጵያውያን ስደተኞች ወደ ሀገራቸው ገብተዋል። እነዚህን ወገኖች መልሶ ለማቋቋምም ከፍተኛ በጀት ስለሚያስፈልግ አስቸጋሪ መሆኑን ገልጸዋል። ያም ሆኖ ግን በድርጅቱ በኩል ወደ ሀገር ከተመለሱት መካከል የተወሰኑትን ለመርዳት ድርጅቱ ጥረት እያደረገ መሆኑን ተናግረዋል። እንግዲህ ምንድነው መልሶ ማቋቋም ከባዱ ስራ እሱ ነው። ምክንያቱም ብዙ ሰዎች ናቸው፣ ከፍተኛ በጀትም ነው የሚጠይቀው። እና እሱን ለማድረግ አሁን በተወሰነ መልኩ ስራ ጀምረናል። እኛም በስልጠና በማቴሪያል፣ በገንዘብ እና እንዲሁም ያው በመንግስት በኩል ደግሞ በሚደረገው ቦታዎች፣ መስሪያ ቦታዎች እንዲኖራቸው ለማድረግ ያው ሁኔታዎችን ለማመቻቸት ጥረት ይደረጋል። እንደ ዓለም አቀፉ የስደተኞች ድርጅት አይኦኤም በጎርጎረሳውያኑ 2017 ብቻ ወደ 87ሺ የሚጠጉ የአፍሪካ ቀንድ ስደተኞች ባህር አቋርጠው ከጎርጎረሳውያኑ 2014 ጀምሮ በጦርነት ውስጥ ወደምትገኘው የመን ተሰደዋል። በ2018ም ቢሆን አዳዲስ ከሚመጡ ስደተኞች አንጻር ቁጥሩ ቢጨምር እንጂ ሊቀንስ እንደማይችል ነው ድርጅቱ ያመለክተው። በየመን አፍሪቃውያኑ ስደተኞች በጦርነት ሳቢያ ከሚያጋጥማቸው ችግር በተጨማሪ በርካታ የሰብአዊ መብት ጥሰቶች እየተፈጸሙባቸው መሆኑንም ዓለም አቀፉ የሰብአዊ መብት ድርጅት ሂዩማን ራይትስ ዎች በቅርቡ መግለጹ የሚታወስ ነው።